ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምናመሽታችኋል። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ የእለተ ሰኞ ሰኔ 20 2014 ዓ ም መሰናደውን ጀምሯል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። አሁን ባለን ሲስተም አንድ ሰው ከዩኒቨርሲቲ ገብቶ አካዴሚ ውስጥ የሚቀርበት እድል በጣም አነስተኛል። በጣም ጎበዝ ሰቃይ ተማሪ ካልሆነ በስተቀር አይቀርም ከዛ ከጠበበችው አድል አንድ ሰው ወጥቶ በተለይ ደግሞ በዚህ ዘርፍ ልስራ ብሎ ለሚያስብ ሰው ወጥቶ የትም ይሄድበት ቦታ የለው። የሰማችሁት ወጣት ትንሣኤ አለማየሁን ነው። በዓለም አቀፍ የጠፈር ምርምር ፌዴሬሽን ተስፋ ከሚጣልባቸው በዓለም ዙሪያ ካሉ ሰላሳ ወጣቶች መካከል አንዱ ሆኖ ባለፈው ሳምንት ውስጥ ተመርጧል። ከሱ ጋር ቆይታ ይኖረናል። ስፖርትና ሌሎች ጥንቅሮችንም የሚዘነው ነው ወደ እናንተ የመጣ ነው። መሰናዶን እየመራው ኤደን ገረመው በምስልና ድምፅ ምህንድስናው ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ የዌብና ዘገባዎች ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ወደ መሰናዶ እንሻገራል። ¡Gracias! <coughs> በመቀሌ ዩኒቨርሲቲ በመካኒካል ምህንድስና የተመረቀው ትንሳኤ አለማየሁ ባለፈው ሳምንት ውስጥ በዓለም አቀፍ የጠፈር ምርምር ፌዴሬሽን ተስፋ ከሚጣልባቸው በዓለም ዙሪያ ካሉ ሰላሳ ወጣቶች መካከል አንዱ ሆኖ ተመርጧል። ትንሳኤ ባለፈው ዓመት በተመሳሳይ ወቅት የስፔስ ጄኔሬሽን አድቫይዘሪ ካውንስል የአፍሪካ አስተባባሪ ሆኖ በመመረጥ እያገለገለም ይገኛል። ከትንሳኤ አለማየሁ ጋር ቆይታ አድርጌ ነበር። ቆይታችን ትንሳኤ ራሱን ከሚያስተዋውቅበት፣ እየሰራ ያለውን ነገር ከሚያስተዋውቅበት ይጀምራል። አብራቸው ሰራችሁ ነው ስሜት እንሳይ አለማየሁ ይባላል። በመካኒካል ቤንስ እና ከተመረበረ ጊዜ የሆነኛ ከዛ በተረፈ ግን ለስፔስ ጀኔሽን አድቫይዘሪ ካውንስል የአፍሪካ ሪጅናል ኮርዲኔተር እየሰራሁኝ ነው። ከዛ ለመጨማሪ ለተወሰነ ወራት በኢንተርናሽናል ስፔስ ዩኒቨርሲቲ ለሚያዘጋጀው የስፔስ ሰዲስ ፕሮግራም ነው የሚባለው። የሶስት ወር መርሃ ግብራቸው ሎጂስቲክ አስታንቶኝ እየሰራ ሆኝ እንግዲህ የፖርቱጋል ልዝበን እገኛለሁ። እንግዲህ አሁን ደግሞ የአለም አቀፍ የአስትሮናቲካል ፌዴሬሽን ከሰላሳ እየበቁ ካሉ የህዋ መሪዎች መካከል በሀያ ሀያ ሁለት መርጠዋል። በቅድሚያ እንኳን ደስ አለ። ይሄ ማለት ምን ማለት ነው? ያው አንድ ሰው እንዲያቅም ፈልገው ነገር ምንድን ነው እንደው ስሙም ራሱ ነው የሚለው። ኤመርጂንግ ስፔስ ሊደር ስለሆነ ያው ተስፋ የተጣለባቸው እንደማለት ስለሆነ ገና ነን፣ አልደረስንም፣ በጣም ብዙ የሚቀረብ ነገር አለ፣ ግን ጥሩ መስመር ላይ ናችሁ እንደማለት ነው ብዬ ነው የተረዳሁት። መቼስ ያው ይታወቃል በጣም እያደገ ያለ ዘርፍ ነው። በጣም ከተለያዩ ሀገራት ከተለያየ ዘርፍ ያሉ ሰዎችን ካቱ እያንቀሳቀሰ ያለ ነው። አንቺም ጋር መራጎር ሰርተሽበት ነበረ ያለፈው ዓመት ወደዚህ ወር አካባቢ ይመስለኛል። እንዲሁም አንድ ወር በፊት እንደዚህ የአፍሪካ ከሰላሳ ዓመት በታቸውን የስፔስ ኢንዱስትሪ ሰዎች የሚል እድሉን አግኝቼ ነበረ አስር ሰዎች ውስጥ ለመካተት ዘንድሮ ደግሞ እንግዲህ ያው ዓለም አቀፍ የሆነውን እውቅና ሰጥተውኛል ማለት ነው። ያው በመሰረቱ ይሄ እድሉ ምንድን ነው የሚሰጠን በአሁን መስከረም አጋማሽ አካባቢ ፓሪስ የሚዘጋጅ አንድ ኮንፈረንስ አለ። እኔ የምሰራበት ድርጅት እና እንደገና ደግሞ የፌዴሬሽኑ የሚያዘጋጃቸው ኮንፈረንሶች አሉ። ጎን ለጎን እነዛን ትይዩ ነው እንድንሳተፍ የተጋበዝነው በዛ ኮንፈረንስ ላይ እስካሁን ለምሳሌ ሁለት ፔፐሮች አሉኝ የማቀርባቸው ሪሰርች ፔፐሮች። ያው በዛ በፕሮግራሙ ላይ ደግሞ ብዙ እድሎችን ይፈጥርልናል። አለኛ አንድ ላይ ተሰባስበን ልምድ የምንለዋወጥበት መድረክ ነው ማለት ነው። ለኛ በጣም ብዙ እንቅስቃሴዎች እያደረክ ነበረ ኢትዮጵያም ውስጥ በዚህ በህዋው ዘርፍ እንደውም ወጣቶች እንዲሳተፉበት ለማድረግ መነቃቃትም ከፈጠሩ ሰዎች መካከል አንዱ ነህ። አሁን ላይ ያለው እንቅስቃሴያች ያለው ነገር ምን ይመስላል? አሁን ያለኝ ኃላፊነት ያው በአህጉር ደረጃ ስለሆነ እውነት ለመናገር ከዚያ ፊት እንደነበረው አጠንክሬ በኢትዮጵያ ውስጥ ያለው ነገር ያው ለመያዝ ኃላፊነቱም አይፈቅድልኝም ነገር ግን ያው በኢትዮጵያ ስፔስ ሳይንስ ሳይቲ በኩል አሁን ያለው ማመራር በጣም ጠንካራም ስለሆነ ባለው አቅም በተለያየ ጊዜያት የተለያዩ ዩኒቨርሲቲዎች በአዲስ አበባ ሳይወሰን ሊሆራም ለማም እየሄዱ ያው አንዳንድ ያለው የጸጥታ ሁኔታ እንዳለ ሆኖ ግን ያው ብቻ በተቻለ መጠን ወጣ እያሉ ሃይስኩል ተማሪዎችንም ዩኒቨርሲቲም ላይ የተለያየ መርሃ ግብሮችን እያዘጋጁ መርሃ ግብራትን እያዘጋጁ ዝግጅቶችን ያካሄዳሉ ሰዎችን ያስተምራሉ ከዛ በተጨማሪ ደግሞ በቅርቡ እንግዲህ ተስፋ አረጋለሁኝ ከአንድ ወር እንደዚህ እንደዚህ በኋላ እንግዲህ እግዚአብሔር ጋር እኔ የምሰራበት ድርጅት የኢትዮጵያ ስፔስ ሳይቲ እና አንድ ደግሞ በአሜሪካ የሚገኝ አንድ ሌላ ትልቅ የስፔስ ካምፓኒ አንድ ላይ በትብብር የምንሰራው ነገር አለ፣ እንጨራለን ብለን ያሰብነው ነገር አለ። ያው ሁኔታዎች ፈቅደው ጊዜው ሲደርስ ግልጽ የምናወጣና ከዛ በተረፈ አንዴ ተሰርቶ የሚያልቅ አይደለም። ትውልድ መቅረጽ የመኮትኮት ነገር ስለሆነ ከስር ከስር የመጣውን ሁሉ ማብቃት ነው። ስለዚህ አንድ ዓመት ላይ አንድ ሮቤል ነበር የነበረን። አሁን በኬሱን አይተው ደግሞ ራሳቸው መነሳሳት ፈጥሮባቸው ብዙ ልጆች አግኝተናል። እኛ እንኳ የምናውቃቸውን በጣም ብዙ ልጆች አሉ። እንደ አፍሪካ በአህጉር ደረጃ ደግሞ የተለያዩ እንቅስቃሴዎች እያደረክ እንደሆነ ጠቅሰሃል፣ እና እስቲ ጥቂቶቹን ነገሮች ነገሩ። ያው አንዳንዶቹ ነገሮች የማስተባበርና በዋነኝነት ለምሳሌ በአህጉር ደረጃ የምናዘጋጃቸው ኦሪጂናል ወርክሾፖች አሉ ሰው እነሱን በተሰለጠ መንገድ እንዲሄዱ ማድረግ ተቀዳሚ ስራችን ብለን የምንሰራው ነው። ዲሰምበር ላይ ያለፈው አመት በፈረንጆች አቆጣጠር ሳውዝ አፍሪካ ላይ በተሳካ ሁኔታ በጣም ትልቅ ወርክሾፕ አካሄደን ነበረ። ከሌላ ስሞል ሳተላይት ሲምፖዚየም ከሚባል ኮንፈረንስ ጋር አንድ ላይ ያይዘን ማለት ነው። ዘንድሮ ደግሞ ሞሮኮ ላይ ለኖቬምበር እየተዘጋጀን በቅርቡ እንግዲህ በአስራ አምስት ቀን እንደዚህ ጊዜ ውስጥ የዴለጌት ደግሞ እዛ ላይ መሳተፍ ይፈልጉ ሰዎችን ለመቀበል የምልመላ መላ ወረቀቶችን እናወጣለን። እንግዲህ እዛ ላይ ያው ብዙ ተሳትፎ እንደምናገኝ ተስፋ እናደርጋለን። ያው የኮቪዱ እንደዚህ እንደዚህ ሁኔታ ስቲል አሁንም ባይታወቅም ያው እንግዲህ ጊዜ ኢፌክት እና ነገሮች ቢተካከሉ ብዙ ኋላ አመልካቾችን እንቀበላለን ብለን ተስፋ እናደርጋለን። ከዛ በተረፈ ግን በጣም ብዙ ሀገራት በተለያየ መንገድ ብዙ ስራዎችን እያደረጉ ነው። ከዛ መካከል ለምሳሌ ስፔስ ኔሽን አድቫይዘሪ ካውንስል አንድ የግሎባል ሳተላይት ትራኪንግ ኢኒሽቲቭ የሚባል ቡድን መስርቶ በዛ ውስጥ አስር ቡድኖችን መረጃ መቀበያ ሳህን ወይም ደግሞ መቀበያ ስቴሽን እንዲተክሉ የሚያመቻች ዕድል ፈጥሮ ነበረ። አጋጣሚ እኔም ያለሁበት የኛ ቡድን ከአስር ውስጥ ካልተሳሳትኩ ስድስት የሚሆኑት አፍሪካ ውስጥ ናቸው። ከዛ ውስጥ አንዷ ኢትዮጵያ ነች። ላይ የእኛ ቡድን እኔ ኢትዮጵያ ሶሳይን ሳይንቲስት ውስጥ ያለ የተወሰነ ልጆች፣ ከዛ ውጭ የሚያሉ አንድ ላይ ሆነን የሚያቋቋሙ ቡድን ነበረ። እንግዲህ የኢትዮጵያ የስፔስ ተቋም በሰልጠን ፈቃድ መሰረት ያንን የሳተላይት መረጃ መቀበያ ያስገብተን አሁን መረጃ እየተቀበልንበት ነው ያለ ነው። አላማው ያው ሰዎችን ማስተማር ነው። ለጊዜው እኛ እራሳችን ገና እየተለማመድ ነው ነው የተማርንበት ነው ያለ ነው። በድጋሚ እንኳን ደስ አለ። ጥሩ ቆይታ፣ ጥሩ ውይይት ነው ያደረግነው። ይሄ ነገር ደግሞ ለበለጠ ትልቅ ነገር እንደሚያደርስህ ተስፋና ምኞቴ ነው። መጨረሻ ላይ መጨመር የምትፈልገው ነገር ካለ መራ ኮሮና ሲመጣ ከዚያ በኋላ ጦርነቱ ሲጀመር እንግዲህ ይሄ ሁሉ ሲሆን እኔ ገና አራተኛ ዓመት ሁለተኛ ሴሚስተር ተማሪ ነበርኩኝ። ጨርሰን ለኢንተርንሽፕ እንደመጣሁ ወደ አዲስ አበባ ሁለተኛ ዙር ተጀመረ ማለት ነው። ስለዚህ አዋሳ ዩኒቨርሲቲ ነበር የተመደብ ነው። እዛ እንግዲህ አንድ አራት ወር ቆይተን ትምህርቱን ጨርሰን መተናል። እዛ ኋላ ጨረሰን ተባለ። ልክ ከትምህርት የውጭ በዛ በነበረኝ ቆይታ ብዙ ነገሮችን እንዳነጻጽር እድል ሰጥቶ ነበረ። ምናልባት እዛ እያለን እናማርባቸው የነበሩ ነገሮች እዚህ ስናጣቸው አለካ ስዛ የተቀናጣ ነበረ እስክንል ድረስ ማለት ነው። ብዙ ያሉ ጥሩ ጥሩ መልካም ነገሮች አሉ። ግን ከዛ በተጨማሪ ግን በቃ አሉ፣ እንደዚህ ከበባት አሉ የሚደጋገፋሉ፣ እንደዚህ ነገር አለ። ግን እንዲሁ ሳየው ግን ኢንቫይሮንመንቱን ብዙም እንደዚህ የሚጋብዝ ነገር የለም። ያለው ነገር በቃ ተማሪ ተማሪ ነው፣ ትምህርቱን ያጥና ተምሮ ይሂድ የሚል አይነት ድባብ ነበር ያለው። ምክንያቱም አንደኛ ነገር አሁን ባለን ሲስተም አንድ ሰው ከዩኒቨርሲቲ ገብቶ አካደሚያ ውስጥ የሚቀርበት እድል በጣም አነስተኛ ነው። በጣም ጎበዝ ሰቃይ ተማሪ ካልሆነ በስተቀር አይቀርም። እንደዚ አይነት ልምዱ የለም። ከዛ ከጠበበችዋ እድል ደግሞ አንድ ሰው ወጥቶ በተለይ ደግሞ በዚህ ዘርፍ ልስራ ብሎ ለሚያስብ ሰው ወጥቶ የትም የሚሄድበት ቦታ የለው። ስለዚህ አጠቃላይ እነሱ ብቻ ሳይሆን የግል ትምህርት ቤቶች፣ የመንግስት ትምህርት ቤቱም ቢሆን ሁሉም እንዳፈራ እፈልጋለሁ የሚለውን ተማሪ እንዲኖር አስተማሪ መቅጠር፣ ዋይትቦርድ መስቀል እና ማርከር መስጠት ለመምህሩ በቂ ነው ብዬ አላስብም። ወይም ደግሞ ወንበር ማስቀመጥ ብቻ አይደለም፣ ምግብ መብላት ብቻ አያስፈልግም። ድባቡንም ትምህርት እንዲመች ማድረግ እዚህ በዚህ ነገር ያስፈልጋል። ጠንካር ብለው ቢሰሩበት በጣም ደስ ይለኛል። በጣም ነው የማመሰግነው። ትንሳኤ፣ ከአሜሪካ ድምጽ ጋር ለነበረ ቆይታ መልካም ጊዜ ይመኝልሃለሁ። እናንተ አክራሽ ስለጋብዛቸው እኔ በጣም ችግር ያመሰግናለሁ። ፍጹም ፍስሀ አንቂ አንደበቶች በተሰኘው ወጣት አነቃቂ ንግግር አቅራቢዎች አቅራቢዎችና የሰብዕና ግንባታ ባለሙያዎች ውድድር ፈጣሪ ነው። የሰዎችን ህይወት የሚቀይሩ ሀሳቦች እንዲስተናገዱበት ታልሞ በተጀመረው ውድድር ላይም ወጣቶች ከራሳቸው ህይወትና ከዙሪያቸው ካለው ነባራዊ ሁኔታ የተቀዱ አጫጭር ንግግሮችን ያሰሙበታል። ሀብታሙ ስዩም ፍጹምን አነጋግሮት ተከታዩን አሰናዷል። እንግዲህ ወደዚህ ዘርፍ አሁን ከተቀላቀልኩ አራት ዓመት ከግማሽ እያረኩ ነው። ወደዚህ ዘርፍ የተቀላቀልኩበት ዋና ምክንያት ራስን መረዳት፣ ራስን ማወቅ፣ ለህይወት የሚበጅና የሚጠቅም ነገር በፍለጋ ውስጥ ማግኘት፣ ተያይዞ ደግሞ ኃላፊነት አብሮ ያመጣል። ያወቅከው ነገር ለሰዎች ማሳወቅ እንደሚገባህ ታውቃለህ። ብዙ ቦታ ነገር ክፍተት ሆኖ ጎሎ ሰዎችን ደስተኛ ሰላማዊ የተረጋጋ ህይወት እንዳይኖሩ ሲያደርግ ስታይ፣ በተመሳሳይ ያለህን ነገር ለሰዎች ለመስጠት ትንቀሳቀስ በዛ ውስጥ ፋሽንን የማግኘት ነገር መጣና ወደዚህ ሙያ ውስጥ ገባሁ ማለት ነው እንግዲህ ፍጹም በቅርቡ ደግሞ መነሻ ሀሳቡ ያንተ የሆነ ለየት ያለ ውድድር እየተከናወነ ይገኛል የውድድሩ መጠሪያ አንቂ አንደበቶች ይሰኛል ለመጀመሪያ ጊዜ ስለ ውድድሩ የሚሰሙ አድማጮችን ታሳቢ አድርገህ የውድድሩን ይዘት በአጭሩ አጋራል ውድድሩን ለመጀመርስ ምክንያት የሆነ ጉዳይ ምንድን ነው በጣም ጥሩ እንግዲህ ውድድራችን ሰዎችን የሚያነቃቁ ንግግሮች የሚቀርቡበት እና በዛ ወጣቶች የሚወዳደሩበት ነው። እንግዲህ ባደጉት ሀገራት ላይ ሞቲቬሽናል ስፒች አነቃቂ ንግግር ማድረግ የተለመደ ነገር ነው። እንደ ፕሮፌሽንም ተይዞ የሚሰራ ነገር ነው እና እኛ ሀገር ደግሞ ኢንፋንት ስቴጅ ላይ ነው ያለው። ገና ድክድክ እያለ ነው የአነቃቂ ንግግር አድራጊዎች የስራ ኢንዱስትሪ። የእኛ ዓላማ ምንድን ነው? አንድ ትውልድ ላይ ለመስራት የሚያስችል አማራጭ መንገድ መፈለግ ነው። የተለመደው መንገድ ቆይቷል። ይሄ ቁጭ ብለ እየተወያየ ሰው ለመምከር ሰው ለመንገር የምታደርገው ነገር እየቆየ መጣና አሁን ካለው ጄኔሬሽን ጋር አሁን ካለው ትውልድ ጋር የሚጣጣምና ሁነኛ መፍት ብቸኛ ላይሆን ይችላል። ስለዚህ ምንድነው አማራጭ ነገር ያስፈልጋል። ሰዎችን የምናነቃቃበት የምናስተምርበት፣ ሰዎች ለመማር ሳይሆን እንደው ለመዝናናት ውድድር ለማየት ቁጭ ብለው በዛው ከዛ ጎን ለጎን ደግሞ እየተማሩ እየተነቃቁ አዳዲስ ታሪኮችን የሚያበረታቱ የሚያጀግኑ ነገሮችን እየሰሙ ሕይወታቸውን ለመለወጥ የሚያስችል ስንቅ የሚያገኙበት አዲስ ፕላትፎርም መፍጠር ነው። እንደ አንድ አሰልጣኝ ነቦ ስታስብ አሻራ ማሳረፍ ትፈልጋለ። ለምሳሌ ኢትዮጵያ ውስጥ እንዳለ አንድ ስብና ግንባታ ላይ እንደሚሰራ ሰው አንድ የራስን አሻራ ማሳረፍ ትፈልጋለህ። እሱን ለማሳረፍ ትውልድ የሚገነባበት የሚማርበት፣ የሚታነጽበት አዲስ ፕላትፎርም መፍጠር በተመሳሳይ ደግሞ አነቃቂ ንግግር አዲስ እንደመሆኑ የሚቃኝበት ዘይ የሆነ ነገር ማስቀመጥ ፈልገናል። በምን መልኩ ነው የኢትዮጵያውያን የአነቃቂ ንግግሮች ተናጋሪዎች መንገድ ምን መምሰል አለ? ሳይንሱን ከውጭ ልንወስድ እንችላለን። የተለያዩ ነገሮችን ከውጭ እንወስዳለን። ግን ዘያችን፣ የምናገርበት መንገድ፣ የምናነሳቸው ምሳሌዎች፣ የምንጠቅሳቸው ታሪኮች ኢትዮጵያዊ መምሰል አለባቸው፣ ኢትዮጵያዊ መሆን አለባቸው። ለምን ለወጣቱ ቅርብ መሆን አለበት። ስለዚህ ያንን ለሰዎች ቀረብ ለማድረግ ከሚያውቁት ታሪክ አንጻር ከሚያውቁት ተረትና ምሳሌ ከሚያውቁት የቅርብ ስኬታማ ሰው አንጻር እንዲቃኙትና እኔ የምችላለሁ ብለው እንዲነሱ ለማድረግ የሚያስችል ፕላትፎርም ለመፍጠር አስበን የጀመርነው በዚህ መልኩ የሄደ ነው። ውድድሩ ምንድን ነው? ማንኛውም ሰዎችን በአውንታዊ መንገድ በበጎ መንገድ ህይወታቸውን ለመለወጥ ብርቱ ጀግና እንዲሆኑ አሸናፊ እንዲሆኑ ለማድረግ የሚያስችል ንግግር መናገር ይችላለሁ የሚል ሰው መጥቶ ያንን በውድድር መልክ የሚያቀርብበት ዳኞች አሉት። ተወዳዳሪዎች አሉት። የተለያዩ ዙሮች አሉት። በዚህ መልኩ የሚሄድ እና ነጠላ ትናንት ለለቅሶ ተጠቀምነው ብለን ዛሬ ቤተክርስቲያን አልሄድም ማለት አንችልም። ምክንያቱም ስሜታችን ወጪም ሊሆን ይችላል፣ ወራጅም ሊሆን ይችላል። ግን ደግሞ የሚነሳበት ቀን አለው ሁሌ ለማንሳት ፈቃደኛ እስካሁን ድረስ ለለቅሶ የለበስነውን ነጠላ ልናመሰግንበት ደግሞ እንለብሰዋለን ማለት ነው። መመዘኛቸው ምንድን ነው? አንድ ወጣት ወይም አንድ ተወዳዳሪ መጥቶ በእናንተ መድረክ ላይ አነቃቂ ነው ብሎ የሚያምነውን ንግግር በሚያደርግ ጊዜ ጥሩ ንግግር ነው፣ መልካም መንገድን ይዘዋል እንድትሉ የሚያደርጓቸው መመዘኛዎች ምንድን ናቸው? በአጠቃላይ ንግግር የራሱ ሳይንስ አለ። እንደ ኮሚኒኬሽን፣ አንድ ኮሚኒኬት የሚያደረግ ሰው፣ መልዕክት የሚያስተላልፍ ሰው አነቃቂ ባይሆን እንኳን ሊያሟላ የሚገባቸው መሰረታዊ ነገሮች አሉ። የታሪኩ ፍሰት፣ የመረጠው ሀሳብ፣ ያቀረበበት መንገድ ኮንፊደንሱ ታይም አጠቃቀሙ፣ እዛ የተጠቀማቸው የታሪክ ምሳሌዎች መዋደዳቸው፣ አብሮ መሄዳቸው፣ በተመሳሳይ ሁኔታ ስሜት በሚፈጥር መልኩ ማቅረቡ የሚሉት ነገሮች መሰረታዊ መለኪያዎች ናቸው። ለምሳሌ አንድ ሰው መቶ ታሪኩን ሲያቀርቡ እኮ ታሪኩ የራሱ ታሪክ ነው። በጣም ጥሩ ሊሆን ይችላል፣ ግን ያንን በምን መልኩ አቀረበው? ሚሊየን ኢትዮጵያውያንን ብዙ ሺህ ወጣቶችን ከመቀመጫቸው አስነስቶ ሕይወታቸውን ለመለወጥ ዋው ለካ እንደዚህ ነው ይህማ ከሆነ እንደዚህ ማድረግ አለብኝ ወደሚል ወደ ውሳኔ ደረጃ ማነቃቃት ይችላል ወይ ብለን በዛ መልኩ ለማየት እንሞክራለን። ግን ዋነኛው መለኪያ ዓለም አቀፍ የሆነ ስታንዳርድ አለ። አንድ ሰው ስፒች ሲያደርግ ንግግር ሲያደርግ ሊያሟላቸው የሚገቡ ስታንዳርዶች አሉ። እነሱን እያየን ከዛ ጎን ለጎን ደግሞ ያመጡበትን መንገድ፣ ስሜታቸውን፣ የማነቃቃት አቅማቸውን እያየን በዛ እንመዝናለን። ወደ ውድድር ሲመጡ ግን መጀመሪያ የሶስት ደቂቃ ስፒች ይልካሉ። ሁሉም ሰው አር የሚመጣው በመረጡት ርዕስ ላይ አነቃቂ የሚሉትን የሶስት ደቂቃ ንግግር ይልኩልናል። እሱን አዳምጠን ነው ወደ ውድድር የምናመጣቸው። ይህ ሰውዬ ቢቀርብ የሆነ የሚሰጠው ነገር አለ፣ የሚያቀርበው ነገር አለብን አምነን የመረጥናቸው እናመጣለን። የመጀመሪያ ዙር ካለፉ በኋላ ደግሞ መሠረታዊ የንግግር ክህሎት፣ የአነቃቂ ንግግር አድራጊነት ክህሎት ስልጠና ደግሞ ይሰጣችኋል ማለት ነው። የውድድሩ ሐሳብ አዲስ ከመሆኑ ጋር ተያይዞ የገጠማችሁ ፈተና ይኖር ይሆን? የምትፈልጉትን ያክል ተወዳዳሪ እና የሐሳብ ግብአትስ አገኝታችኋል? እንዳልከው መጀመሪያ ላይ ትንሽ ስጋት ነበር፣ ግን እኔ ይታየኝ ነበር። የውድድር የተወዳዳሪ እጥረት ያጋጥማል ብዬ አላስብም። ለምን በስልጠናም የወጣቶቹንም ልብ ስለማይ ጥሩ መንሰራራት እያሳየን ኢትዮጵያ ውስጥ ይሄ የማነቃቃት ነገር ስልጠና ሞቲቬሽናል ስፒች የስብዕና ግንባታ ነገሮች ጥሩ መነቃቃት ስቴጅ ላይ ያሉት እና እንደውም አሁን ይሄ አሁን ያለንበት ጊዜ ሞቲቬሽን ነው እያለ ሁላ እየተነጋገረ ነው። ግን ዞሮ ዞሮ ምናልባት ሰው ደፍሮ ላይመጣ ይችላል ብለን እንሰጋ ነበር ግን ምዝገባ ኦፕን ካደረገ የተከፈተን በኋላ እና እናውንስ ካደረግን በኋላ ካሰብነው በላይ በመጀመሪያ ዙር እንኳን ወደ መቶ ሀያ ሰዎች ናቸው የተመዘገቡ። ስለዚህ ከዛ ውስጥ ወደ ዘጠና የሚሆኑት ይዘን ነው ውድድር የጀመረው። የተወዳዳሪ እጥረት አላጋጠመንም። እኛ ከገመትነው የተሻለ ሆኖ ነው የተጀመረው። ኮንተንቶቹንም ስናይ ልጆቹ ይዞ ሲመጡት ሀሳብንም ስንመለከት ጥሩ ነው። እንደውም አንዳንዱ ካሰብነውም ውጭ በጣም እኛንም የሚያስገርሙ የሚያስደንቁ ታሪኮች ጭምር ተወዳዳሪዎች መጥተዋል። እግዚአብሔር የተመሰገነ ይሁን። ብዙ ይሄ ነው የምንለው የከበደ ነገር እስካሁን አላጋጠመንም። ግን ከዚህ ቀጥሎ ውድድሩ ሁለተኛ ዙር፣ ሶስተኛ ዙር፣ አራተኛ ዙር እንዴት እያማረ እና የሰውን ቀልብ እንደያዘ መቀጠል ይችላል የሚለው ላይ ሰተን እየሰራን እኔ ሙሉ አካል እያለው ከዚህ አደጋ በፊት ሞዴል አድርጌ መወስዳቸው ሰዎች ነበሩ። የት ነበርሽ ንጉሴ፣ መጋቢ ሐዲስ እሸቱ? ሰዓሊ ብሩክ የሺጥላ በጣም ማደንቃቸው፣ ምን አለበት ስብዕና ከሚጎል አካል ጎሎ ስብዕና እንደነሱ ሙሉ ቢሆን ብ ስለዚህ፣ ይሄ አደጋ ሲከሰት ወዲያው አይምሮ ውስጥ የመጡት እነሱ ናቸው። በእኔም ይሄ ነገር በህይወቴ ተከሰተ። በቃ እኔ ደግሞ በእንዲህ አይነት ሁኔታ በዊልቸር ሄጂ ስራዬን ሰርቼ ለብዙዎች አርአያ መሆን እችላለሁ ብዬ ነው የተነሳሁት። በቅርብ ዓመታት ውስጥ የአነቃቂ ንግግሮችና የግል ክህሎት ማጎልበሻ ስልጠናዎች እየተስፋፉ እንደሆነ አንተም ቀደም ብለ ጠቅሳል። እየተስፋፉም ነው። መስፋፋታቸውን በበጎ የሚመለከቱ የመብዛታቸውን ያክል ወደ ተጨባጭ ውጤት ያልተለወጠ ሀሳባዊነት ብቻ ሆነው እንዳይቀሩ የሚሰጉም አልጠፉም። እንደዚህ በየመድረኩና በመሰሉ ውድድሮች ላይ የሚሰሙ መልካም ሀሳቦችን የምር ህይወት ቀያሪ መላዎች ለማድረግ የሚቻለው እንዴት ነው? በጣም ጥሩ ጥያቄ ነው። እዚህ ጋር አሁን በደንብ ግልጽ መሆን ያለበት ነገር አለ፣ መለየት አለበት። አሁን የሞቲቬሽናል ስፒች ወይም ኢንስፓሬሽናል ስፒች አነቃቃቂ ንግግር ስንል ስራው እንደ ስሙ ማነቃቃት ብቻ ሰዎችን ካሉበት፣ ከያዛቸው፣ ተስፋ ከቆረጡበት፣ አልችልም ካሉበት፣ አይሆንልኝም ካሉበት፣ ከጭንቀት ውስጥ፣ ከሀዘን ውስጥ ማነቃቃትና ላይፍ ይሄ ብቻ አይደለም። ሌላ ዳይመንሽን አለ። ይህን ይህን ካደረጋችሁ ከዚህ ውስጥ ማለፍ ይቻላል ብሎ ሰዎች እንዲወጡ እንዲወስኑ ማነቃቃት ነው። ከተነቃቁ በኋላ ደግሞ ረዣዥም ስልጠናዎች አሉ። የሶስት ወር፣ የወር፣ የአስራ አምስት ቀን ስልጠናዎች አሉ። እነሱን ስልጠና ወስደው ህይወታቸውን ይቀይራሉ ማለት ነው። ስለዚህ አድማጮች ለይተው ማየት ያስፈልጋል። አነቃቂ ንግግር ሰዎችን መነካካት፣ መቆስቆስ፣ ለለውጥ እንዲነሳሱ፣ እንዲጀግኑ ማነሳሳት ነው። ከዛ መዋጋት፣ ኃላፊነት መውሰድ አለብን። መዋጋት ለማሸነፍ ረዥም ጊዜ ነው፣ የረዥም ጊዜ ፕሮሰስ ነው የሚሆነው። የሞቲቬሽኖች አላማ ግን በየጊዜው ቦታ እንዳትመለስ እያነቃቁ ደምህን እያሞቁ ወደፊት እንድትሄድ ማድረግ ነው። ይሄን ለማስቀጠል ደግሞ የሚያስችሉ መሰረታዊ ስልጠናዎች የሚሰጡባቸው ደግሞ ስልጠናዎች አሉ። እነሱን ስልጠናዎች ስትወስድ ከሞቲቬሽን ቀጥሎ የተሻለ ስንቅ የሚሆን ነገር ታገኛለህ። ለምሳሌ ብዙ ሰው ይነቃቃል፣ ይጀምራል፣ ተመልሶ ደግሞ ይተዋል። ለምንድን ነው? ሀያ ዓመት አስራ አምስት ዓመት ሰውየው ጋር የተቀመጠው ፕሮግራም፣ ሰብኮንሸስ ፕሮግራም የተደረገው አብሮ የኖረ ማንነት በአምስት ደቂቃ ሞቲቬሽን አይቀኛል። ልክ ከአንገት በላይ ህክምና ሄደህ እግሬ ልታከም እንደማትለው ሞቲቬሽንም ከአንገት በላይ ብለው ከአንገት በላይ ሕክምና ነው። እዛ ጋር ያነቃቃሃል ከዛ በታች ያለውን ለመታከም ደግሞ ቀጣይ ስራዎች ያስፈልጋሉ ማለት ነው። ከዚህ ጋር ተያይዞ አንድ ግልጽ መሆን ያለበት ለምሳሌ ሰው መጠጥ እንዲጠጣ፣ ጫት እንዲቅም፣ ሲጋራ እንዲያጨስ፣ በተለያዩ አሉታዊ የሆኑ ሱሶች እንዲያዝ በየቀኑ ማነቃቂያ ይሰራል። በአውንታዊ መንገድ የሚደረጉት ማስታወቂያዎች እንደውም አልተሰሩም። ከዚህ አንፃር የበለጠ ሁሉም ሰው ተነቃቅቶ አባት ልጁን ማነቃቃት አለበት፣ በየጊዜው ቤተሰቡ ማነቃቃት አለበት፣ አለቃ ሰራተኞቹን ማነቃቃት ማበረታታት አለበት። ስለዚህ እንደዚህ አድርገን ነው ተበረታተን ተያይዘን ካለንበት ፈታኝ ሁኔታ አገራዊ ችግር ወጥተን የበለጸጋ ሀገር ትልቅ ሀገር መገንባት የምንችለው። እንደዛ ስለሆነ ሰዎች ማየት ያለባቸው በተቃራኒ ያሉ አፍራሽ ነገሮች ምን ያህል እየተሰራባቸው ነው። ብዙ ብር ኢንቨስት ተደርጎ ጭምር ሰዎች ወደዛ እንዲገቡ በየጊዜው የመሳብ ስራዎች ስለሚሰሩ ይሄኛውን እንደ ፖዚቲቭ እንደ አዎንታዊ አርጎ መውሰድ፣ ግን ረዥም ስራ መሰራት አለበት። ቀጣይ ስራ መሰራት አለበት። በጋራ መሰራት ያለባቸው ስራዎች አሉ የሚለው ትክክል ነው። ሁላችንም ሃላፊነት ይሆናል ማለት ነው። እጅግ በጣም አመሰግናለሁ። ፍጹም ፍስሐ፣ በአነቃቂ ንግግሮች አቅራቢነት እንዲሁም በግል ክህሎት አሰልጣኝነት ትታወቃለህ። በቅርቡ ስለተጀመረው አንቂ አንደበቶች ስለተሰኘ የአነቃቂ ንግግሮች ውድድር ስለነገርከን፣ ስላብራራህልን በአድማጮች ስም በእጅጉ አመስጋኝ ነኝ። መልካም ቀን ይሁንልህ። አመሰግናለሁ። ጊዜ ላይ ክብርልኝ። ሊያግዙ የሚፈልጉ አብረው መስራት የሚፈልጉ አካላት ካሉ ክፍት ነው። ለመጨመር ለማገዝ፣ ለማጠናከር ሁሌም ኮንታክት ቢያደርጉን ደስ ይለናል። አመሰግናለሁ። የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶው ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ሬዲዮ በቴሌቪዥን መሰናዷችንን ቪያማሀሪክ ላይ ድረገጽ ላይ እንዲሁም ደግሞ የቪያምሀሪክ ፌስቡክ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ኢትዮ ሳትም ላይ እንገኛለን። በተከታይ ደግሞ የምናልፈው ወደ ስፖርት ዘገባዎች ነው። በመጨረሻው ዙር አጓጊ እየሆነ የመጣው ቤት ኪንግ የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ የመጨረሻ ሳምንት ጨዋታዎች ይቀሩታል። የስፖርት ግልግል ፍርድ ቤት ካስ በፊፋ ና በአውሮፓ እግር ኳስ ማህበር እገዳዎች ላይ የሩሲያ ኒግባኝ በሀምሌ ወር ላይ ሊሰማ ነው። ፊፋ በዓለም ዋንጫ የአንድ ቡድን ተጫዋቾችን ቁጥር ከ23 ወደ 26 አሳደገ ይለናል ኬኔዲ ዋተ መጨረሻው ዙር አጓጉ የሆነው ቤትኪንግ የኢትዮጵያ ፕሪምየር ሊግ ሊጠናቀቅ የመጨረሻ ሳምንት ጨዋታዎች ይቀሩታል ሊጉን በሰፊ ልዩነት ሲመራ የነበረው ቅዱስ ጊዮርጊስ ሁለት ጨዋታዎች እየቀሩት መሪነቱ ወደ አንድ ነጥብ ዝቅ ያለ ሲሆን ለዋንጫው ከፋሲል ከነማ ጋር ይፎካከራል በሊጉ 29ኛ ጨዋታውን በዛሬ ሁለት ከኢትዮጵያ ቡና ጋር ያደረገው ፋሲል ይህ ዘገባ እስከተጠናቀረበት የጨዋታው ሰኛ ደቂቃ ድረስ ሁለት ለባዶ በመምራት ላይ ነበር ፋሲል ጨዋታውን የሚያሸንፍ ከሆነ ሊጉን በሁለት ነጥብ መምራት ይጀምራል አንድ ተስተካካይ ጨዋታ የሚቀረው ቅዱስ ጊዮርጊስ ደግሞ 29ኛ ጨዋታውን ከአርባ ምንጭ ከተማ ጋር በነገው እለት የሚያደርግ ይሆናል። በመጨረሻዎቹ አስራ አምስተኛ ና 16ኛ ደረጃ ላይ የሚገኙት ጅማ አባ ጅፋርና ሰበታ ከነማ ቀድመው መውረዳቸውን ያረጋገጡ ክለቦች ናቸው። በውራጅ ቀጠና ላይ የሚገኙት ድሬዳዋ ከተማና አዳማ ከተማ ነገ በሚያደርጉት ጨዋታ ሰላሳ አንድ ነጥብ ያለው አዳማ የሚያሸንፍ ከሆነ በቀጣዩ ዓመት በሊጉ መቆየቱን ያረጋግጣል። 29 ነጥቦችን የሰበሰበው ድሬዳዋ በአንጻሩ በሊጉ ለመቆየት የነገውን ጨዋታ ከማሸነፍ ባለፈ በመጨረሻው ጨዋታም ነጥብ ማግኘት ግድ ይለዋል። ዛሬ በሲዳማ ቡና ሁለት ለአንድ የተሸነፈው አዲስ አበባ ከተማም የመውረድ ስጋት ካለባቸው ክለቦች መካከል ሲሆን፣ ጨዋታውን ያሸነፈው ሲዳማ ሊጉን በሶስተኝነት የማጠናቀቅ እድሉን አስፍቷል። ካስ በፊፋና በዩኤፍኤ ገዳዎች ላይ የሩሲያን ይግባኝ በሐምሌ ወር ሊሰማ ነው። በዩክሬን ወረራ ምክንያት ክለቦቿና ብሔራዊ ቡድኖቿ ከዓለም አቀፍ ውድድሮች እንዲታገዱ በተላለፈው ውሳኔ ላይ የሩሲያ እግር ኳስ ያቀረበው ይግባኝ በሐምሌ ወር መጀመሪያ ላይ በስፖርት ግልግል ፍርድ ቤት ካስ ሊሰማ ነው። ካስ ጉዳዩን ከሳምንት በኋላ በሁለተኛ ችሎት ለመስማት እንደ ጎርጎሮሳውያኑ ለሀምሌ አምስት ቀጠሮ ሰጥቷል። የሩሲያ ባለስልጣናት ሀገሪቱ በመጋቢት ወር ከፖላንድ ጋር ታደርግ ከነበረው የዓለም ዋንጫ ማጣሪያ የግማሽ ፍጻሜው ውድድር በፊፋ የተጣለባት እገዳ እንዲነሳ ለማድረግ ሞክረው የነበረ ቢሆንም ያቀረቡት ይግባኝ በካስ ውድቅ ተደርጓል። ፖላንድ የዩክሬንን ወረራ በመቃወም ከሩሲያ ጋር እንደማትጫወት ካሳወቀች በኋላ ነበር ፊፋ ሩሲያን ከማንኛውም ውድድር ያገደው። የሀገሪቱ የእግር ኳስ ብሔራዊ ቡድኖችና ክለቦች በአውሮፓ እግር ኳስ ማህበር ውድድሮችም እንዳይሳተፉ ታግደዋል። ጆኮቪች የሩሲያና የቤላሩስ ተጫዋቾች ከዊምበልደን መታገዳቸውን በመተቸት አስተያየት ሰጠ። ሰርቢያዊው የአምና የዊምበልደን ሻምፒዮን ኖቫክ ጆኮቪች ለሰባተኛ ዋንጫው በለንደን ከሚያደርገው ፍልሚያ በፊት በሰጠው አስተያየት የሩሲያና የቤላሩስ ተጫዋቾች ከውድድሩ መታገዳቸውን ተቃውሟል። የዊምበልደን የሜዳ ቴኒስ ውድድር በዛሬው እለት የሚጀመር ሲሆን የሩሲያና የቤላሩስ ተጫዋቾች በዩክሬን ጦርነት ምክንያት በውድድሩ እንዳይሳተፉ ታግደዋል። ከውድድሩ ከታገዱት መካከል ሩሲያውያኑ ወቅቱ የዓለም ቁጥር አንድ ዳንኤል ሜድቬዴቭ እና ስምንተኛ ደረጃ ላይ የሚገኘው አንድሬ ሩብሌቭ ይጠቀሳሉ። ውሳኔውን ዩክሬናውያን በደስታ የተቀበሉት ሲሆን የወቅቱ የዓለም ቁጥር ሶስት ጆኮቪች ግን ተቃውሟል። ጆኮቪች በዘጠናዎቹ ውስጥ በልጅነቴ በርካታ ጦርነቶችን ያየሁ እንደመሆኔ በጦርነት ውስጥ መሆን ምን አይነት ስሜት እንዳለው መግለጽ እችላለሁ ሲል ተናግሯል። በሌላ በኩል ግን የሩሲያና የቤላሩስ ቴኒስ ተጫዋቾችን ላልተወሰነ ጊዜ እንዳይወዳደሩ ማገድ ሙሉ በሙሉ እቀበላለሁ ማለት አልችልም በማለት በማለት ተቃውሞውን ገልጿል። እየሆነ ላለው ለማንኛውም ነገር እንዴት አስተዋጽኦ እንዳደረጉ አይታየኝም ያለው ጆኮቪች በመሆኑም ውሳኔው ፍትሐዊ እንደሆነ አይሰማኝም ብሏል። ፕሮፌሽናል አትሌቶች ናቸው፣ መወዳደር ይገባቸዋል ሲልም አክሏል። የሀያ ጊዜ የግራንድ ስላም ሻምፒዮን የሆነው ጆኮቪች ስድስት የዊምበልደን ዋንጫዎችንም ያነሳ ሲሆን የዘንድሮውን የወንዶች ነጠላ ውድድርም በድል እንደሚጨርስ ሰፊ ግምት ተሰጥቶታል። ፊፋ በአለም ዋንጫ የአንድ ቡድን ተጫዋቾችን ቁጥር ወይም ስኳድ ከ23 ወደ 26 አሳደገ። በኳታሩ የአለም ዋንጫ አንድን ቡድን የሚወክሉ ተጫዋቾች ቁጥር ከ23 ወደ 26 ከፍ እንዲል በፊፋ የተደረሰው ውሳኔ በኮቪድ-19 ወረርሽኝ ወቅት አሰልጣኞችንና ተጫዋቾችን የሚረዳ እንደሆነ ታምኗል። ውሳኔው በፊፋ ቢሮ የጸደቀበት ሌላው ምክንያት እንደ ጎርጎሮሳውያኑ ከህዳር 21 እስከ ታህሳስ 18 የሚቆየው ቀጣዩ የአለም ዋንጫ ውድድር ከወትሮው በተለየ መልኩ ለመጀመሪያ ጊዜ በክረምት ወር እንዲካሄድ በመያዙ እንደሆነ ፊፋ አስታውቋል። የአውሮፓ እግር ኳስ ማህበርም ባለፈው አመት ተመሳሳይ ውሳኔ በመውሰድ የአውሮፓ ሻምፒዮና ተሳታፊ ሀገራት በቡድናቸው ሶስት ተጨማሪ ተጫዋቾችን እንዲያካትቱ አድርጓል። ፊፋ ለእያንዳንዱ ጨዋታ እስከ አስራ አምስት ተቀያሪዎች ሊሰየሙ እንደሚችሉም ገልጿል። ይህም ማለት ሁሉም ተጫዋች በእያንዳንዱ ጨዋታ ሊሰለፍ የሚችልበት እድል አለው ማለት ነው። ለዛሬ የምረጥ ናቸው። ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጭ ተመልካቾቻችን የሰኞ ምሽት ሰኔ 20 2014 ዓ ም የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በማሪክ ላይ ለኑሮ በጤንነት እያላችሁ አድርሱም ሳስተናግዳችሁ የምሽት ኤደን ገረመው፣ በምስልና ድምፅ ምህንድስናው ኤልያስ አስማረ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነው። ደህና እደሩ።